የዓለም የፕረስ ነጻነት ቀን ዛሬ ሲከበር ኢትዮጵያና ኤርትራ ምንም እንኳን የጋዜጠኞች አያያዛቸው ቢለያይም አፋኝ መንግስታት ናቸው ተብሏል። የዓለም ፕረስ ነጻነት ቀን ከመከበሩ አስቀድሞ የጋዜጠኞች ይዞታና የመገናኛ ብዙሀን ነጻነት ሁኔታ የሚያሳስባቸው የመብቶችና የጋዜጠኞች ደህንነት ተሟጋጅ ድርጅቶች የተለያዩ ዘገባዎችን አውጥተዋል። በኢትዮጵያና በኤርትራ ያለውን ሁኔታ ሄኖክ ሰማእግዜር እና ሳሌም ሰሎሞን በሚከተለው ዘገባ ይዳስሳሉ። ኤርትራዊው ጋዜጠኛ ስዩም ፀሐዬ በአፍሪካ ለረጅም ጊዜ ከታሰሩ ጋዜጠኞች አንዱ ነው። 14 ዓመታት 226 ቀናት እና ከ15 ሰዓታት በላይ እስካሁን ቤተሰብ ሳይጠይቀው በእስር ቆይቷል። በሕይወት መኖሩን የሚያውቅ ማንም ሰው የለም። የእህቱ ልጅ 19 ዓመቷ ቨነሳ በረሀ የኤርትራን ቴሌቪዥን ከመሰረቱት አንዱ እንደሆነ የምትናገረው አጎቷ ስዩም ፀሐዬን ስቃይና ሰቆቃ በማስታወስ እርሱና ሌሎች ኤርትራዊ ጋዜጠኞች እንዲፈቱ በድረገጽ ዘመቻ በመጠየቅ ላይ ትገኛለች። no explanation no trial not even an official arrest they don't know where he is they don't know if he's alive they don't know የሰጡን ማብራሪያ የለም። ፍርድ ቤት አልሄደ። ከቤቱ ሲወስዱት እንኳን ለምን እንደሚታሰር አልተገለጸለትም። የት እንዳለ አያውቁም። በህይወት መኖሩንም አያውቁም። በተለይ ደግሞ ቅርብ የቤተሰቡ አባላትም ምንም መረጃ የላቸውም። ልጆቹም፣ ባለቤቱም አባታቸው የት እንደሚገኝ አያውቁም። በጣም አሳዛኝ ሁኔታም ይህ ነው። አሰቃቂ ሁኔታ ነው። ኢትዮጵያዊው ጋዜጠኛ እስክንድር ነጋ ደግሞ ከምርጫ 97 ጀምሮ ለዓመታት ሲታሰርና ሲፈታ መልሶ ሲታሰር ቆይቷል። በአሁኑ ወቅት በፍርድ ቤት ጥፋተኛ በተባለበት የሽብር ወንጀል የተፈረደበትን የ18 ዓመታት እስራት አራተኛ ዓመት ይዟል። እነዚህ ሁለት ጋዜጠኞች በሀገራቸውም ሆነ በዓለም ዙሪያ ብቸኞች አይደሉም። በዓለም ዙሪያ ከሰባት ሰዎች መካከል ስድስቱ የመገናኛ ብዙሃን ነፃነት ባልተጠበቀባቸውና የጋዜጠኞች ደህንነት ዋስትና በሌለባቸው ሀገሮች ይኖራሉ። በዓለም ዙሪያ ላለፉት አስራ ሁለት ዓመታት የመገናኛ ብዙሃን ነፃነት ያለማቋረጥ ማሽቆልቆሉን ባለፈው ሳምንት በዋሽንግተን ዲሲ በፍሪደም ሃውስ ይፋ የሆነ ጥናት ጠቁሟል። በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን አርኤስፍ የአፍሪካ አጥኚ ክሊያ ካን ስራይበር ሁኔታውን ሲያስረዱ ዋናው የችግሩ መንስኤ በጋዜጠኞች ላይ የሚደረገው ያለአግባብ የሰውነት ቅጣት በዓለማችን በብዛት ይታያል። በተለይም በላቲን አሜሪካና በመካከለኛው ምስራቅ ሀገሮች ተስፋፍቶ ይታያል። ይህ ከህግ ውጭ የሆነ በጋዜጠኞች ላይ የሚደርሰው ቅጣት ከጊዜ ወደ ጊዜ እየረቀቀና በጋዜጠኛ ሕይወትም ሆነ ስራ ላይ ተጽዕኖ እያሳደረ ይገኛል። አሁን እኛ በመስራት ላይ ያለነው በግል የሚዲያ ስራ ላይ ያለውን ጫና በተለይም በኢኮኖሚና በፖለቲካ ላይ ያለውን ቁጥጥር ነው። ከጊዜ ወደ ጊዜ የመገናኛ ብዙሀን ነፃነትን ማሽቆልቆል ከሚታይባቸው ሀገሮች መካከል ኤርትራና ኢትዮጵያ ግንባር ቀደም ተጠቃሽ ሆነዋል። በዚህ ሳምንት ይፋ የሆኑ ዘገባዎችም የሚያስረዱት ይህንኑ ነው። የፍሪደም ሀውስ ጀነፈር ደናም ለዝግጅት ክፍላችን በሰጡት ቃል ኢትዮጵያና ኤርትራ በዓለም የመገናኛ ብዙሀን ነጻነት ሰንጠረዦች ስማቸው በበጎ የማይነሳበት ምክንያት አስረድተዋል። ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል። አንዳንዶቹ እንዲያውም ለብዙ ዓመታት ታስረው ይገኛሉ። የነጻ የመገናኛ ብዙሀንን መብት የሚጠብቅና የሚያከብር ህግ በወረቀት ቢኖርም በተግባር ላይ ሲውል አይታይም። ኤርትራ በአፍሪካ እንደዚሁም በዓለም ዙሪያ የከፋ የመገናኛ ብዙሀን ነጻነት ይዞታ የሚታይባት ሀገር እንደሆነች ድንበር የጋዜጠኞች ቡድን አርኤስኤፍ እንደዚሁም ሌሎች ጥናቶች ይጠቁማሉ። የኤርትራ መንግስት የመገናኛ ብዙሃን በውጭ እርዳታ እንዲቋቋም ውስጥ እንደማይፈልግ በመግለጽ በተደጋጋሚ የሚሰጠው ምላሽ የአርኤስኤፍ አጥኒ ክሊያ ካን ስራይበር መመጻደቅ ብለውታል። የኤርትራ መንግስት እንደዚህ አይነት ገደብ ሲጠቀሙ አያምርባቸውም። ምክንያቱም ከአውሮፓ ህብረት ሚሊዮኖች በየአመቱ ገንዘብ እየተቀበሉ መንግስቱ በስልጣን ላይ ያቆያሉ። በሀገራዊ ወታደራዊ አገልግሎት ምክንያት በወጣቱ ሟለን ዋይ በወጣቱ ላይም ሟለን ዋይ ስለማያፈሱ ምንም ለውጥ ሊያመጡ አልቻሉም። ይህን እንደ ምክንያት ነው የሚጠቀሙበት ጋዜጠኞች በነጻነት ለመስራት እንዳይችሉ ለማድረግ ሆን ተብሎ የሚደረግም ነው። የኤርትራን ኢኮኖሚ ግምት ውስጥ ስናስገባ ማንም ሰው ራሱን ችሎ ሰርቶ ነጻ የመገናኛ ብዙሃንን መፍጠር የሚችልበት ሁኔታ የለም። በኒውዮርክ መሰረቱን አድርጎ ለጋዜጠኞች መብት የሚታገለው ቡድን ሲፒጄ ባለፈው ሳምንት ባወጣው የመገናኛ ብዙሀን ስራዎች ላይ ቅድመ ምርመራ ከሚያከናውኑ ሀገሮች መዝገብ ላይ የመጀመሪያዋ ኤርትራ ስትሆን፣ ሰሜን ኮሪያ እና ሳውዲ አረቢያ ሁለተኛ እና ሶስተኛ፣ ኢትዮጵያ ደግሞ አራተኛ ደረጃ ላይ ተቀምጠዋል። ኮርትኒ ራይዴክ የሲፒጄ የመብት ሞጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ ሀገሮች በቅድመ ምርመራ ሰንጠረዥ ላይ ግንባር ቀደም የሆኑባቸውን ምክንያቶች ሲያስረዱ So Eritrea ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው። የኢንተርኔት ገደብ በማስፈራቸው በማስፈራቸውና ነጻ የመገናኛ ብዙሃን ባለመኖራቸውም ጭምር ነው። እንዲያውም የመገናኛ ብዙሃን የሉም ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በእነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሳምንቱ መጨረሻ ባወጣው መግለጫ የኢትዮጵያ መንግስት የጸረ ሽብር ህጉን በመጠቀም ጋዜጠኞችና የፖለቲካ ተቃዋሚዎችን በስፋት ማሰሩ እንዳሳሰበው አስታውቋል። የኢትዮጵያ የጸረ ሽብር ህግ ይላሉ የድንበር የለሽ ጋዜጠኞች ቡድን አጥኚ ክሊያ ካን ስራይበር በጥቅል የመብትና የፖለቲካ አፈና መሳሪያ እንዲሆን ደካማ የፍትህ ተቋማትና ጠንካራ የፖለቲካ ፈቃድና ጣልቃ ገብነት ይፈቅዳል ይላሉ። መቃወምሽ በታወቀበት ፍጥነት ወይም ስለ አንድ መንግስት ስለሚቃወም ነገር በዘገብሽበት ፍጥነት በአሸባሪነት ወንጀል ተጠያቂ ያደርጉሻል። በመቀጠልም ከባድ የወንጀል ክሱ ይቀጥላል። በወንጀለኝነት በመከሰስ ብቻ አያበቃም። በተከሳሽ አካባቢ የነበሩትን ሰላማዊ ሰዎችንም ሁሉ ይነካል። መደበኛ የሆኑ የመገናኛ ብዙሃን ስርጭቶችን ማለትም የሬዲዮና ቴሌቪዥን ሞገዶችን በማፈን የሚወቀሱት እንደ ኢትዮጵያ ያሉ መንግስታት በድረገጽም ጭምር የስለላ መረጃዎችን በመልቀቅና ገጾችን በመዝጋት በተደጋጋሚ ይወቀሳሉ።